በተለያዩ የኦሮሞ ክልል ከተሞች ዛሬ የተቃውሞ ሰልፎች ተካሂደዋል። ቪ ያነጋገራቸው የስልፉ ተሳታፊዎች የተቃውሞ ምክንያት የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ በኦሮሞና አማራ ህዝብ ለህዝብ ውይይት ላይ ያደረጉትን ንግግርና በክልሉ እየተካሄደ ያለውን የስልጣን ሽግሽግ በመቃወም መሆኑን ገልጿል። አቶ አዲሱ አረጋ ዛሬ ከሰዓት በኋላ ይቅርታ ጠይቀዋል። ፀሐይ ዳምጠው ተጨማሪ ዘገባ አላት። ዛሬ አሰላ ከተማ በተካሄደው የተቃውሞ ሰልፍ ከተሳተፉ ሰዎች መካከል ወጣት ኤልያስ ሹጌ ለአሜሪካ ድምጽ ሬዲዮ በሰጠው ቃል ሰልፍ ለመውጣት ያስገደደን የአቶ አዲሱ አረጋ ንግግርና በኦሮሚያ ክልል እየተካሄደ ያለው የስልጣን ሽግግር ነው ብሏል። ያ ከፍተኛ ባለስልጣት ናት ላይ ተቃውሞ ወተናል። የወጣንበት ምክንያት ደግሞ አቶ አዲሱ አረጋ ሮማራ በሚለው የር ጉዳይ ላይ ታሪካዊ ስለሰሩ ነው። ስህተቱ ደግሞ የኦሮሞ ቆና እንዳልተደረገ አድርጎ ለፖለቲካ ትርፍ ተብሎ ያደረገው ንግግር ጋር ቁጣ ፈጥሯል። እኛ ደግሞ አሰላ ከሌላ ኦሮሚያ አካባቢ ላየት እንላለን። ምክንያቱም ደግሞ ታሪክ በትክክል አኖሌ ላይ የተሰራው ታሪክ የደረሰብን ከሶስት አባት ያልዘለለ ታሪክ ነው እና ያንን ታሪክ እሱ ዛሳዊ ገብረአል ይጻፈው መጽሐፍ

መጽሐፍ የአንሳር ልጅ አይበዛም። ስለዚህ ይህንን ቃል ባለስልጣን በሚዲያ ወጥቶ ህዝቡን ይቅርታ ጠይቆ ካለበት አመራርም በሰራ ስህተት እንዲወርድ ነው የጠየቅነው። በኦሮሚያ ክልል እየተካሄደ ያለው ሹመት አካሄዱ ግልጽነት ስለሚጎለው መፍትሄ ይፈልጋል የሚልና ሌሎች መፈክሮችንም በሰልፉ ላይ አሰምተናል፣ ያለው ደግሞ ወጣት አሊሴር ነው። የኦህዴድ ሀላፊ የሆነው አዲሱ አረጋ የተናገረውን ንግግር የኦሮሚያን ህዝብ በጣም አስቀይመዋል። እሱም የተናገረው እውነተኛ የሆነ ለእኛም ታሪክ እንዳሌለ አርጎ ታሪክ በመደበቅ አብሮ ማራጋ የሚፈጠረው ግንኙነት መኖር እንዳሌለበት ነው እኛ የምናምነው። ተቃውሞም የወጣ ነው፣ በዚህ ምክንያት ነው ማለት ነው። እና በዚህ ሰዓት ለውጥ አለ። በእርግጥ ለውጡን እኛ እንደግፋለን። ለውጡን ደግሞ ለማስጠቀም የትኛውም የኦሮሞ አካባቢ በዚህ ሰዓት በኮማንድ ፖስት የሚደራረሩ በተለይ ወደ ወለጋ አካባቢ ያሉ ኦሮሞ ብሄረሰቦች አሉ። እሱን እና አንቀበልም እኛ በጣም የምንቃወመው፣ በአሁኑ ሰዓት ደግሞ እየተደረገ ያለው የኦዲፒ አመራሮች እያደረጉ ያሉ ሹመቶች እና ለህዝቡ ያላቸውን ጥሩ አመለካከት ያላቸውን መሪዎች በስልጣን እያዳረሩ ያሉበት ሁኔታ ነው ያለው። ይሄ የኦሮሞ ሕዝብ ና የኦሮሞ ቀሮች ጥንካሬ ውስጥ ፈጥተዋል ማለት ነው። ወጣት አሊ ሰይድ አክሎም አንዱ የተቃውሞ ሰልፍ መፈክር ኦሮሞ በአንድነት ታግሎ የብራን ጮራ አይቷል በመባልበት ጊዜ በምዕራብ ኦሮሚያ ና ደቡብ ኦሮሚያ ውስጥ የሚገኙ ዞኖች በኮማንድ ፖስት መተዳደራቸው ተገቢ አይደለም የሚል እንደነበረ ገልጿል። ዛሬ የተካሄደው የተቃውሞ ሰልፍ ያለምንም የጸጥታ ችግር መፈጸሙን ወጣት አማንቃሉ ከሻሸመኔ ተናግረዋል። namni dhiibbaa tokko malee sagalee ofii karaa dimokiraasiitiin karaa <S -m> seera sagalee ofii dhageessifatee nagaa ofiitti galee jira. mansee oromoo paartii beet haalaa fi addisuu yeroo hiqirtaa koo taaneen keessatti oromoon የኦሮሚያ የመንግስት ኮሚኒኬሽን ቢሮ የተለያዩ ከተሞች በአሰላ፣ በሻሸመኔ፣ በጭሮና በሌሎች ከተሞች በተካሄደው ሰልፍ አስመልክቶ በድረ ገጹ ባወጣው መግለጫ መንግስት የአኖሌን ሐውልት ይንከባከባል እንጂ ለማፍረስ እቅዱም እንደሌለው ገልጿል። በሰልፉ ላይ የተነሱት ጉዳዮች ላይ መልስ እንዲሰጡ የኦሮሞ ዴሞክራሲያዊ ፓርቲ ጽህፈት ቤት ቃል አቀባይ የሆኑት አቶ ታዬ ደንደአ ደውዬ ላገኛቸው አልቻልኩም። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦኔ ከአዲስ አበባ